በኢትዮጵያና ሶማሊያ መካከል ትላንት ሮቡ ታህሳስ ሁለት ቀን 2017 ዓ ምት በቱርክ አንካራ የተካሄደውን ስምምነት አስመልክቶ የአሜሪካ ድምፅ ከተለያዩ የኢትዮጵያ አካባቢዎችና ከሶማሊያ ሞቃዲሾ የህዝብ አስተያየቶችን አሰባስቧል። አስተያየታቸውን ከጠየቅናቸው መካከል የሆኑት የጅግጅጋ ዩኒቨርሲቲ መምህርና የከተማዋ ነዋሪ የሆኑት አብዶ ሂሎ አሰን ስለ ስምምነቱ ተከታዩን ብለውናል። ረጅም ድንበር በማጋራታችን ከዛ ጋር ታይዞ ትልቅ ውጥረት ውስጥ ነበር ላይ እንደ ሶማሌ ክልልም ድንበር ላይ ያለነው እና የተለያዩ ከአልሸባብ ጋርም ታይዞ ከሌሎች ጦርነቶች ጋርም ታይዞ ድንበር ላይ ከመሆናችን ባሻገር ሌላ ጦርነት ይሄ አሁን ኢትዮጵያ ላይም እንዳይከፈት ኢትዮጵያም ደግሞ ሌላ ጦርነት ወደዛ መልስ እንዳትሰጥና ማህበረሰቡ እንዳይፈናቀል እና የተለያዩ ችግሮች ይመጣል የሚል ስጋት ውስጥ ነበር ግን ትላንት የተደረገው ስምምነት ይሄን ሁሉ ያስቀረና ያስረሰን ስምምነት ነው። የትላንቱ ስምምነት ትልቅ ትልቅ ፋይዳ ያለው ስምምነት ነው እና በጣም ብስለት የታየበት እና ነገራቶችን ከጦርነትና ወሬን በማናፈስ ውጪ በጠረጴዛ ዙሪያ ተገናኝተው ችግራቸውን ኦር የሚያላያቸው ወደ ጎን በመተው ለሰዓታት የቆየው ስምምነቱ የተስማሙበት ትልቅ ብስለት የታየበትም ጭምር ለማለት ፈልጋለሁ። ሌላው አስተያየት ሰጪ ሐሰን አብዱላይ አብድርሃማን ደግሞ ከሶማሊያ ሞቃዲሾ ናቸው። መግለ ዋ ሐሰን አብዱላይ አብድርሃማን ጆገ መጋለ መቅዱሸ አረክቲ ኩ ደን ሺት ሓላይ ከዳዓይ መጋለ አንከራ ሐሰን አብዱላሂ አብዱራህማን እባላለሁ። የመቋደሾ ነዋሪ ነኝ። በእኔ አመለካከት ትላንት ማታ አንካራ ላይ የተደረሰው ስምምነት አሳዛኝ ነው። ከኢትዮጵያ የባህር በር ማግኘት ጋር በተያያዘው ክርክር ጉዳይ ላይ ምንም ለውጥ አያመጣም። ነገር ግን የተጠቀሙት ቃላት የተለሳለሰና በጥንቃቄ የተመረጠ ይመስላል ሶማሌላንድ ከሚገባበት የሶማሊያ መንግስት ራሱ ስምምነቱን ማድረግ የፈለገ ይመስላል። ለውጥ ግን የለም። የሶማሊያ ፕሬዚደንት ኢትዮጵያ ከሶማሌላንድ ጋር የገባቸውን ስምምነት እስካልሻረሽ ድረስ ለንግግር አብረው እንደማይቀመጡ ለሶማሌ ሕዝብ ቃል ገብተው ነበር። ስምምነቱን አስመልክቶ አስተያየታቸውን ለአሜሪካ ድምፅ ከሰጡ የመቀለ ከተማ ነዋሪዎች መካከል የሆኑት መምህር ክፍሉ ገብሩ ስምምነቱ ኢትዮጵያ የባህር በር በሰላማዊ መንገድ እንድታገኝ የሚያደርግ መሆን ይገባዋል ብለዋል። ሰላም በመሰረቱ አስፈላጊ ነው። ከግጭት፣ ከጦርነት ከእርስ በርስ ለመስማማት የሚገኝ ትርፍ የለም። ስለዚህ በሶማሌ እና በኢትዮጵያ በተደረገው ስምምነት የሚደገፍ ነው። በአጠቃላይ ግን በር የባህር በር አስፈላጊ ነው። ለምን ቢባል ከውጭ የምናስገባ ኢትዮጵያ የምታስገባውም ሆነ ከውስጥ ወደ ውጭ የምትልከውን የግድ የባህር በሩ ስለሚያስፈልጋት ሶማሌም ይሄኛው መቀበል አለባት የሚል ግምት አለ። የሁለት የጎረቤቶች ይቅርና አፍሪካ በሙሉ በሙሉ ተስማምተው እንደ አህጉር አብረው ቢሰሩ እና ኃይላቸው ቢያጠነክሩ ብልጽግናቸውም የሰዎቻቸውም ኑሮ ቢያሻሽሉ የሚደገፍ ነው። በአፋር ክልል ሰመራ በመንግሥት ሥራ የሚተዳደሩት አቶ ዑመር ኢብራሂም በበኩላቸው በስምምነቱ ደስተኛ መሆናቸውን ለአሜሪካ ድምፅ ገልጸዋል። ሰላማዊ አንድነታችን መልሰን በዚህ አይነት መንገድ ሶስተኛ ሰው መካከላችን ያስገብተን ማጠንከራችንና እና ይሄን ሰላማዊ ድርድርና ስምምነት በመደረጉ እንደ አንድ ኢትዮጵያዊ እኔ ደስተኛ ነኝ። በጣም ደስ የሚል ስሜት ነው የተሰማኝ። የሶማሌ መንግስት የእኛን እዛ ባህር በር መጠቀማችን፣ በጋራ መኖራችን፣ በጋራ መስራታችን፣ የጋራ እድገት መሆኑ በደንብ ገብቷቸው ባህሩን በአግባቡ እንድንጠቀም ያስችል የሚችሉ የመግባባቶች ስምምነቶቹ በትክክል ከሁለቱ ሀገራቶች ሳይሸራረፍ ከየት እንደ ኢትዮጵያ ሳይሸራረፍ የሶማሌ መንግስትም ሳይሸራረፍ በተግባባ ነው ልክ መስራት ከቻለን ጊዜ ከሰጠን ምንም ያላይ ነገር የለም። ዳንኤል ስሙ ንጉስ የተባለ የመቀለ ከተማ አስተያየት ሰጭ በበኩሉ የነበረውን ውጥረት በማቀዝቀዝ ወደ ሰላማዊ መንገድ መግባት የሚደገፍ ነው ብሏል። ትግራይ በጦርነትም በድህረ ጦርነትም ሁኔታ ላይ ያለች ለመሆኗ ምንም አይነት የጦርነት ሁኔታዎችን የሚያስወግዱ ሁሉም ስምምነቶች ከልብ ደግፋለሁ። አብዛኛው ነዋሪም ጦርነት መስማትም ማየትም አይፈልግም። እነዛም ሆኖ ግን በኢትዮጵያና በጎረቤት ሀገሮች የሚኖሩት ስምምነቶች የሚሆኑ የጭቅጭቆች በብዙ መልኩ እንደ መሀል ሀገር ያሉ ሰዎች ኢፌክት እንደማያደርገን ነው የምናስበው ወይም ደግሞ ሞር ስላሉ ሁኔታዎች ያን ያህል እንድንጨነቅ የማያደርግ ሁኔታ ነው ያለው። የውስጥ ጉዳያችን በጣም ተባብሶ የኑሮ ሁኔታ እየተዋ ስለሆነ ወደ ውጭ ከማየት በፊት ውስጥ ያለው ችግር አብዛኛው ጊዜ ስለሚይዝብን ያን ያህል እንትን አይደለንም። ግን እኔ ስምምነት እንደግፋለን ጦርነትን ስለምንጸየፍ የኢትዮጵያ ከሶማሌም ከታላቋ ሶማሌም ከሶማሌላንድም ከኤርትራ ጋም በሚኖር ትብብር በሚኖር ድርድር የወደብ እድል ቢኖር የወደብ የማግኘት እድል ቢኖር ኢኮኖሚ ቢፋጠን ዞሮ ዞሮ እኛንም ስለሚጠቅም ኢትዮጵያ ውስጥ አንድ እንደ ፌደራል ስቴት ውስጥ ስላለን እሱንም እንደ በጎ ሁኔታ ነው የምናየው። ለእኛም ጥቅሙ እንደሚተርፈን በሰላማዊ ሁኔታ ከተቋጩ ነገሮች ለእኛም ጥቅሙ እንደሚተርፈን እናቃለንም እንደግፋለንም። ኡመር ሙይዲን ሌላው ከሶማሊያ ሞቃዲሾ አስተያየታቸውን ለአሜሪካ ድምጽ የሰጡ ናቸው። سمى عمر وان اخري دا دا هي اه مهدين بالال ሶማሊያና ኢትዮጵያ ያደረጉት ስምምነት ከብዙ አቅጣጫ ሊታይ ይገባዋል። ለምሳሌ የሶማሊያ መንግስት በሶማሊያ የሚገኙ የኢትዮጵያ ወታደሮች ለከፈሉት መስዋዕትነት እውቅና ሰጥተው አመስግነዋል። ግን ደግሞ የሶማሊያ መንግስት የኢትዮጵያ ወታደሮች እስከዚህ ወር መጨረሻ ድረስ ለቀው እንዲወጡ እንደሚፈልግም ተናግረዋል። ስለዚህ የኢትዮጵያ ወታደሮች ይቆያሉ ወይስ ይወጣሉ የሚለው በግልጽ አያስቀምጥም። ስምምነት ላይ በመድረሱ የሶማሊያ መንግስት ያቋም ለውጥ አድርጎ እንደሆነም አያመለክትም። በተጨማሪም ኢትዮጵያ ከሶማሌላንድ ጋር ፈጽማው የነበረውን ስምምነት መሻራዋን አያረጋግጥም። እነዚህ የሶማሊያ መንግስት የዲፕሎማቲክ ቋንቋውን ሊተረጉሙባቸው ከሚገባቸው ነጥቦች ጥቂቶቹ ናቸው። አቶ ሀሰን አብድሪያሊ ደግሞ በአዳማ ከተማ ላይ ያገኘናቸው የባሌ ከተማ ነዋሪ ናቸው። በኢትዮጵያና ሶማሊያ መካከል ስለተደረሰው ስምምነት ጠይቀናቸው ተከታዩ ምላሽ ሰጥተውናል። ሰራሰንት በዚህ ስምምነት ላይ ለመድረሳችን በጣም ጥሩ ደስታ ይሰማኛል። እንዲህ በዲፕሎማሲ ረገድ ተነጋግረን ያሉንን ልዩነቶች መፍታታችን በጣም መልካም ነው። ሰው በጀርባውና ጎረቤቱን ተመርኩዞ ነው ጠዋት ካልጋው የሚነሳው የሚባል የኦሮሞ አባባል አለ። እና እኛም ከጎረቤታችን ተነጋግረን ከስምምነት መድረሳችን ይበል የሚያሰኝ ነው። በመቀለ ዩኒቨርሲቲ የዓለም አቀፍ ግንኙነትና ዲፕሎማሲ የሚያስተምሩት ገብረ እግዚአብሔር ሀብቱ በበኩላቸው ስምምነቱ የአፍሪካ ቀንድ ወደ ተጨማሪ ቀውስ እንዳይገባ የሚያግዝ ነው ብለዋል። የሁለቱ ሀገራቶች የሻከረ ግንኙነት ዲፕሎማቲክ ኦፊሳቸውን እስከ መዝጋት የደረሱበት ሁኔታ መልሶ ግንኙነታቸው ወደ ተሻለ ሁኔታ እና ዲፕሎማቲክ ግንኙነታቸውን እንደ አዲስ የሚጀምርበት ምዕራፍ ሊከፍት ይችላል። ሁለተኛ ደግሞ ለቀጠናው ከፍተኛ የሆነ ፖዘቲቭ ኢምፕሊኬሽን አለው። ለምን ቢባል አፍሪካ ቀንድ ብዙ ሊያምሱት ወይ ሊያውኩት የሚችሉ ቀጠናዊ የሆኑ ችግሮች፣ እንዲሁም ዓለም አቀፋዊ የሆኑ ችግሮች አሉበት። በዚህ ላይ ሁለት ሀገራቶችን የሚያሳትፍ ጦርነት ሲነሳ ሁለቱ ሀገራቶች ብቻ አይደለም የሚጎዳው፣ ሪጅኑን በቀጥታ ነው የሚጎዳው። የጸጥታ የኢኮኖሚ፣ እንዲሁም የፖለቲካ ሁኔታውን በጣም ስለሚያባብስ የአፍሪካ ቀንድን ሊያጋጥሞ ከነበረ ሁለገብ ችግሮች እና በተለይ የጸጥታ መደፍረስ እና አለመረጋጋት ያስቀረ ነው የትላንቱ የአንካራ ስምምነት። ከአሁን በፊት በሶማሊያ ግብፅና ኤርትራ መካከል የተካሄደው የሶስትዮሽ ስምምነት ላይም ተጽዕኖ ሊያሳድር ይችላል ሲሉም ተናግረዋል። ሄኖክ ዮሴፍ የተባለ መቀለ ነዋሪ በበኩሉ በጣም በጥሩ ሁኔታ አይቼዋለሁ ለቀጠናውም ጥሩ የሰላም አጋጣሚ እንደሚሆን እጠብቃለሁ። የኢትዮጵያ መንግስት ከሶማሌላንድ ጋር ያደረጉት ስምምነት ምን ደረጃ ላይ ነው ያለው የሚለውን ነገር ምንም እውቀት የለኝም። እኔ ምን ደረጃ ላይ እንዳለ መጀመሪያ መግለጽ አለበት የኢትዮጵያ መንግስት። የኢትዮጵያ የባህር በር ጥያቄ እኔ እንደ ተገቢ ነው ብዬ ነው የማስበው። ምክንያቱም በኢትዮጵያ ለሚያክል ትልቅ ሀገር የባህር በር ማግኘት አለባት። እስፔሻሊ ደግሞ አሁን ትናንትና ተደርጓል በተባለው ስምምነት በሰላም መልኩ የባህር በር ማግኘት ኢትዮጵያ ጥሩ ነው ብዬ ነው የማስቡ ማስቡና ኢትዮጵያ የባህር በር የማግኘት መብት ሊኖራት ይገባል። ብታገኝም እኔ ጥሩ ተጠቃሚ እንሆናለን ብዬ ነው። ከሞቃዲሾ አስተያየት ይሰጡን። ሌላኛው ነዋሪ ደግሞ ሀዋሪ ይባላሉ። ስሜ ሀዋሪ ይባላል። የሞቃዲሾ ነዋሪ ነኝ። ትላንት ማታ በሶማሊያና በኢትዮጵያ መካከል የተደረሰው ስምምነት የሚመሰገን እርምጃ ነው። ምክንያቱም ይህን ጉዳይ እንደ መንግስት ማስተናገዱ አስፈላጊ ነው። ትላንት እንደሚወስዱት ሲናገሩ ነበር። ነገር ግን የባህር በር ስምምነት ላይ መድረስ ስህተት የለውም። የባህር በር ማግኘት፣ ማከራየት፣ ግብር ማስከፈል ዓለም አቀፍ አሰራር ነው። ስለዚህ የሶማሊያ መንግስት ያንን አይነት ስምምነት ከፈጸመ በደስታ አቅብለዋለሁ። ከመቀለ ከተማ ሌላው አስተያየት ሰጪ መሱድ ደስታር የተባሉት ደግሞ በብዙሀን መገናኛዎች ግጭት ቀስቃሽ አስተያየቶች ይሰሙ ስለነበረ አለመግባባቱ ወደ ጦርነት እንዳያመራ ስጋት እንደነበራችሁ ገልጸዋል። ትናንትና በተደረገው ስምምነት በጣም ደስ ብለናል። ምክንያቱም እኛ በሰላም ነው የምንፈልገው። በሀገራችን ውስጥም በአካባቢያችንም እንዲሁም በአጉራዊ ነገር ሰላም እንዲሆን ነው የምንፈልገው። ስለዚህ የተደረገውን ስምምነት በጣም በጥሩ ነገር ነው ምናየው ና በጣም ደስ ይላል። ባለፈው አመት ኢትዮጵያና ሶማሌላንድ ያካሄዱት ስምምነትን በተመለከተም መንግሥት በግልጽ አለ ወይም የለም ብሎ ማብራሪያ ሊሰጥ ይገባል ያሉት ደግሞ ሙሉ ብርሃን አባ እየተባሉ ሌላው የመቀለ ከተማ አስተያየት ሰጭ ናቸው። ስምምነት አንካራ ላይ የተፈጸመውን አይቼዋለሁ። በጣም ጥሩ ነገር ነው። ጥሩ ጅማሬ ነው። ፈልገዋለን። ምክንያቱም እኛ አንድ ኢትዮጵያ አካል ስለሆንን አንድ ተጎጆች እኛም ስለምንሆን ይሄ ነገር ለክልሉ ጥሩ ስላልሆነ ሰላሙን እንቀበለዋለን። በተጨማሪ ግን እዚህ ጋር ከሶማሊያ ላንድ ጋር የነበረው ስምምነት ተሰርዞ ነው ኦር ሳይሰረዝ ነው ሁለቱ ሀገሮች ያን ስምምነት ያደረጉት ይሄንን ያው መንግስት ለህዝቡ ግልጽ ቢያደርገው በኢትዮጵያና በሶማሊያ መካከል የነበረው ግንኙነት መሻከር የጀመረው ባለፈው ዓመት ጥር ወር በኢትዮጵያና ሶማሊላንድ መካከል የባህር በር ስምምነት መደረጉን ተከትሎ መሆኑ የሚታወስ ነው። በአሜሪካ ድምፅ ዘጋቢዎች ለጠናቀሩ ዘገባ አስማማየ ነው ዋሽንግተን ዲሲ።